ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ቻነል 57 ዲግሪ ስዌስት ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ጤና ስጥልን የአክብሮት ሰላምታችን ከዋሽንግተን ዲሲ ድረሳችሁ። አድማጮች የዕለተ ቅዳሜ ህዳር 22 2016 ዓ ም ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጅ ይታየነኝ። መሰናደሮቻችንን ላስተዋውቅ ብሄር ተኮር ትርክቶች ግጭቶችን እያባባሱ እንደሆነ የፖለቲካ ፓርቲዎች ገለጹ። ግጭቶችን፣ አለመግባባቶችን አንዱን የአንዱ ጠላት አንዱን የአንዱ የማድረግ ሂደታቸው ከዘውግ ፖለቲካ የሚጠበቅ ነው። ከዚህ ነገር እስካልወጣ ድረስ ነገም ተነገ ወዲያም ይህን አይነት ነገሮች እንደሚቀጥሉ ነው የምናስበው። በትርክቶቹ በትክክል ብሄር ነው የተሰጣቸው። ስለዚህ ከዛ በኋላ ያ ብሄር ሊቱ ደግሞ ህዝቡንም ለመቀስቀስ ታሪኩን ለማሳመን፣ ወደፈለገበትም ለመውሰድ ይጠቅመኛል ባለው መንገድ ነው የሄደው። ለዛሬ ችግር አብቅተውናል። የሰማችኋቸው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የህዝብ ግንኙነት ኃላፊ ዶክተር ሙሉ አለም ተገኘ ወርቅንና የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ምክትል ሰብሳቢ ዶክተር ራሄል ባፌን ነው። የሰላም ሚኒስትር ደኤታ አቶ ታዬ ደንደዓ በበኩላቸው በጉዳዩ ላይ ተከታዩም ብለዋል። የኢትዮጵያ ህዝብ የጋራ ማንነት አለው የሚል መነሻ ይዘን ነው ስራ የጀመርነው። ይሄ የጋራ ማንነት በተለያየ መንገድ እንዲደበዝዝ ተደርጓል እና ይሄ የደበዘዘው አቧራ ተራግፎለት ጎላ ብሎ መታየት አለበት። ያ ጎላ ብሎ ሲታይ ባልተገባ መንገድ ወደ ግጭት፣ ወዳልተፈለገ አቅጣጫ የሚወስዱት ትርክቶች ይመክናሉ የሚል ነው መነሻችን። ብሎ ዝግጅት ከዓለም ዜና ተከትሎ ይቀርባል። ወጣቶች ሰላምና መረጋጋት እንዲሰፍን ኃላፊነታቸውን ይወጡ ዘንድ ከሚሰራው የንቁ ወጣቶች ማህበር መሪ ጋር የተካሄደ ቆይታም ለምሽቱ ይዘናል። እነዚህን ካደመጥን በኋላ መዝናኛችሁ የሙዚቃ ቃና ይቀርብና አራት ሰዓት ላይ እንሰናበታለን። አብራችሁን እንድታመሹ በቅድሚያ ጋብዛለሁ። የዓለም ዜና እናስቀድም። የቅና አስጠለኝ አድማጮች ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። ድምፃዊ አቤል ተስፋዬ ዘዊኬንድ ለጋዛ ሁለት ሚሊዮን ዶላር ሊለግስ ነው። የተባበሩት መንግስታት ድርጅት የዓለም የምግብ መርሃ ግብር የበጎ ፈቃድ አምባሳደር ና ዓለም አቀፍ ፕላቲነም ደረጃ ዘፋኝ አቤል ተስፋዬ ዘዊኬንድ ኤክስኦ በተሰኘው የሰብአዊ ድጋፍ ተቋሙ በኩል በጋዛ ላለው የሰብአዊ ፍላጎት መደግፊያ 25 ሚሊዮን ዶላር እንደሚለግስ አስታውቋል። ይህ ድጋፍ 820 ሜትሪክቶን ቶን አሊያም 4 አራት ሚሊዮን የአደጋ ጊዜ ምግብ ጋር የሚስተካከል ሲሆን 173 ሺህ የሚደርሱ ፍልስጤማውያንን ለሁለት ሳምንት ያክል መመገብ የሚያስችል ነው። ከጎርጎሮ ሳያኑ ጥቅምት ሰባት አንስቶ የዓለም የምግብ መርሃ ግብር ከሌሎች የተባበሩት መንግስታት ተቋማትና አጋሮች ጋር በመሆን ከ764 ሺህ በላይ ፍልስጤማውያን የምግብ እርዳታ ማድረጉን የተቋሙ ድረገጽ አስታውቋል። የምግብ ድጋፉ የስንዴ ዱቄ ዱቄት ፓስታ፣ የቲማቲም ስልስ፣ ዘይት፣ ትኩስ ዳቦ፣ የቆርቆሮ ምግቦች ና በንጥረ ነገር ይዘቱ የበለጸገ የቴምር ብስኩትን የሚያካትት መሆኑንም የዓለም የምግብ ፕሮግራም የዩናይትድ ስቴትስ ቅርንጫፍ አስታውቋል። የአቤል ተስፋዬ ድጋፍ አንድ ሚሊዮን የሚደርሱ ፍልስጤማውያን ለጽኑ ረሃብ በተጋለጡበት ወቅት የተደረገ ና ወሳኝ መሆኑን ተነግሯል። በጎርጎሮሳያኑ ጥቅምት 2021 የበጎ ፈቃድ አምባሳደር ሆኖ የተሾመው አቤል ተስፋዬ የዓለም የምግብ መርሃ ግብር ከዩናይትድ ስቴትስ ጋር በመተባበር ለሚያደርገው ዓለም አቀፍ የረሃብ እፎይታ ተልዕኮ I don't know. ኤክስኦ በተሰኘው አጓድ ተቋም አማካኝነት እስካሁን ድረስ አምስት ሚሊዮን ዶላር መሰብሰብ ችሏል። ከተሰበሰበው ፈንድ ውስጥም በኢትዮጵያ ለሚገኙ ሴቶችና ህጻናት አስቸኳይ የምግብ እርዳታ የሚል ሁለት ነጥብ አምስት ሚሊዮን ዶላር የመጀመሪያ ክፍል መላኩ የሚታወስ ሲሆን ሁለተኛው ክፍል ደግሞ ለጋዛ ምላሽ እንደሚሰጥም ታውቋል። በሌላ በኩል የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሀሪስ ቅዳሜ ዕለት የእስራኤል ሀማስ ግጭት ሲያበቃ በጋዛና በዌስት ባንክ ውስጥ ያሉ የፍልስጤም ህዝቦች በመጨረሻ በአንድ ገዥ አካል ሊዋሃዱ እንደሚገባ በማሳሰብ ሰፊ የሆነው የአሜሪካ የቀጠናው እቅድ ምን እንደሚመስል አስታውቋል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በእስራኤል ሀማስ ጦርነት ላይ ይበልጠውን እንዲያተኩሩ ለማስቸል ቻል። በፕሬዝዳንቱ ጥያቄ መሰረት በዱባይ በኮፕ 28 የአየር ንብረት ጉባኤ ላይ የተገኙት ምክትል ፕሬዝዳንቷ የመርሃ ግብሩን ተከታታይ ክፍሎች ታድመዋል። ካማላ ሀሪስ ከግብፁ ፕሬዝዳንት አብዱልፈታህ ኤልሲሲ ጋር ባደረጉት ውይይት በምንም አይነት ሁኔታ ዩናይትድ ስቴትስ ፍልስጤማውያንን ከጋዛ ወይም ከወ

ጋዛን የመክበብ የጋዛ ድንበሮችን እንዲከለሱ ማድረግን አትፈቅድም፣ ማለታቸው ዋይት ሀውስ በመግለጫው አስፍሯል። ምክትል ፕሬዚዳንቷ አያይዘውም ጦርነቱ ካበቃ በኋላ ጋዛን እንደገና የመገንባት ጥረቶች ሊደረጉ እንደሚገባም ገልጸዋል። ካማላ ሀሪስ ግልጽ የሆነ የፖለቲካ አድማስ በመገንባቱ ረገድ የፍልስጤም ህዝብ ከአለም አቀፉ ማህበረሰብና በቀጠናው ሀገራት ከፍተኛ ድጋፍ ባላቸው በተሻሻለ የፍልስጤም ማስተዳደር የሚመራ ሊሆን ይገባል ማለታቸውን መግለጫው አስታውቋል። ምክትል ፕሬዚዳንቷ ሀማስ ለሐማስ ለእስራኤልና ለፍልስጤም ህዝብ ደህንነት እንዲሁም ለክልላዊ ደህንነት ሲባል ጋዛን መቆጣጠር እንደማይችል ግልጽ አድርገዋል ሲል ዋይት ሀውስ ተናግሯል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። አሜሪካ ቻይናን ለመገዳደር ከአውስትሬሊያና ከእንግሊዝ ጋር የቴክኖሎጂ ውል ተፈራረመች። ዩናይትድ ስቴትስ በኢንዶ ፓስፊክ በፍጥነት እያደገ የመጣውን የቻይናን ተጽዕኖ ለመገዳደር በውሃ ውስጥ ሰርጓጅ ድሮኖችና በልዩ ልዩ የኤሌክትሮኒክስ ጦር መሳሪያዎች ከአውስትራሊያና ከእንግሊዝ ጋር ያላትን ከፍተኛ የቴክኖሎጂ ወታደራዊ ስምምነት ትብብር በማስፋት ላይ ትገኛለች። የመከላከያ ሚኒስትር ሎይድ ኦስቲን ከአውስትራሊያና ከዩናይትድ ኪንግደም የመከላከያ ኃላፊዎች አርብ ዕለት ካሊፎርኒያ ግዛት ስልከን ቫሊ በሚገኘው የአሜሪካ ወታደር የመከላከያ ቴክኖሎጂ ማዕከል ውስጥ የተገናኙ ሲሆን ሶስቱ ሀገራት የቴክኖሎጂ ትብብርና የመረጃ ልውውጥ መጨመርን በተመለከተ አዲስ ስምምነት በመስረት ዙሪያ ተወያይቷል ሎይድ ኦስቲን በጋዜጣዊ መግለጫው ላይ አሁን በመደረግ ላይ ያለው ጥረት የድሮን ስርዓትን በማሳደግና በማፋጠን በጋራ ጠንካራ መሆናችንን ለማሳየት ነው ብለዋል። በመጨረሻም አርጀንቲና የብሪክስ አባል እንደማትሆን አስታወቀች። በአርጀንቲና ፕሬዚዳንት ሀቪየር ሚሌ የሀገሪቱ የውጭ ጉዳይ ሚኒስትር ተወካይ እንዲሆን የተመረጡት ዳያና ሞንዲኖ አርጀንቲና ምዕራባውያንን ለመገዳደር በቻይና እንደሚመራ የሚታሰበውን የብሪክስ ሀገራት ስብስብ አባል እንደማትሆን አስታወቁ። ባለፈው ዓመት በቻይና የአርጀንቲና አምባሳደር የቻይናው ፕሬዚዳንት ሺ አርጀንቲና ቡድኑን እንድትቀላቀል ጥሪ ማቅረባቸውን ይፋ አድርገው ነበር። ይሁን እንጂ የውጭ ጉዳይ ሚኒስትር ተወካይ ዳያና ሞንዲኖ ወደ ቻይና ምህዋር እየተጎተተ ነው ሲባል የከረመው የአርጀንቲና የመንግስት ሀሳብ መቀልበሱን ሐሙስ ዕለት አስታውቋል። ብሪክስ ብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካ አባል የሆኑበት ቡድን ሲሆን በዋናነትም ቻይና ምርና የዓለም አቀፍ የፖለቲካ አካሄድን ለመቀየር የሚጥር ጂኦ ፖለቲካዊ ቡድን ተደርጎ ይወሰዳል። አድማጮች፣ ለምሽቱ የያዝኩላችሁ ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የቅዳሜ ምሽት መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ዜናዎቹን አደመጥን። ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ በ19፣ በ25 እና በ31 ሜትር ባንዶች እንዲሁም በኢትዮሳት ቨርቹዋል ቻነል 57 ላይ የሚተላለፈው የቅዳሜ ህዳር 22 ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። ፕሮግራሞቻችንን በዌብሳይታችን አምሃሪክ ቪኦኤ ኒውስ ዳት ካም ላይም ለማድመጥ ትችላላችሁ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ስትሆን የማስተናግዳችሁ ቆንጅ ይታየ ነኝ። አሁን በቀጥታ ወደ ቀዳሚው ቅንብር እንሻገር። ብሔር ተኮር ትርክቶች ግጭቶችን እያባባሱ እንደሆነ የፖለቲካ ፓርቲዎች ገለጹ። በኢትዮጵያ ተባብሶ ለቀጠለው ግጭትና አለመረጋጋት ብሔርን ማዕከል ያደረጉ ትርክቶች ምክንያት ናቸው ሲሉ የፖለቲካ ፓርቲ አመራሮች ተናገሩ። ግጭቶቹን በዘላቂነት ለመፍታትም ሀቀኛ ሰላማዊ ድርድርና ምክክር ማካሄድ እንደሚያስፈልግ አመራሮቹ አመልክተዋል። የሰላም ሚኒስቴር በበኩሉ ለሕዝቦች አለመግባባትና ግጭት መነሻ የሆኑ ትርክቶችን በማድረግ የጋራ ሀገራዊ ማንነትን በሚገነቡ አስተሳሰቦች ላይ እየሰራ እንደሆነ አስታውቋል። አስማማው አየነው የኢዜማና የኢሶዴፓ የፖለቲካ ፓርቲ አመራሮችን እንዲሁም የሰላም ሚኒስቴር ደኤታን ኤታን አነጋግሮ ተከታዩን ዘገባ አዘጋጅተዋል። በልዩ ልዩ የኢትዮጵያ አካባቢዎች ንጹሐን ዜጎች ኢላማ የሆኑባቸው ማንነትን መሰረት ያደረጉ አለመግባባቶች፣ ግጭቶችና ከዚያም ያለፉ ጦርነቶች እንደቀጠሉ ናቸው። እነዚህ ሀገራዊ ችግሮች ባለፉት አምስት ዓመታት እንደ ተባባሱ የሚገልጹት የኢትዮጵያ ዜጎች ለማህበራዊ ፍትህ ዜማ ህዝብ ግንኙነት ኃላፊ ዶክተር ሙላለም ተገኘ ወርቅ የብሔር ፖለቲካ ማዕከል ያደረጉና ልዩነቶችን የሚያሰፉት ትርክቶች መግነን ዋና መንስኤ እንደሆነ ያስረዳሉም። ኢትዮጵያ ውስጥ እየተተገበረ ያለው የዞግ ማንነት ላይ እያተኮረ ይሄ የብሔር ፖለቲካ የምንለው በተለምዶ ግጭቶችን፣ አለመግባባቶችን አንዱን የአንዱ ጠላት አንዱን የአንዱ የማድረግ ሂደታቸው ከዞግ ፖለቲካ የሚጠበቅ ነው። ከዚህ ነገር እስካልወጣን ድረስ ነገም ተነጎዲያም ይህን አይነት ነገሮች እንደሚቀጥሉ ነው የምናስበው። ምክንያቱ ምንድን ነው? በባህሪው ይሄ የልዩነት ማንነት ላይ ስለሆነ የሚያተኩረው የዞግ ፖለቲካውን እንዲሰራ አንድ ጠላት ያስፈልጋል። ወይም ደግሞ ከኔ የተለየው ሁሉ ከኔ ያንሳል፣ ወይም እንደኔ አይደለም፣ ወይም ጠላቴ ነው፣ ወይም ተቀናቃኝ ኃይል ይፈልጋል። ይሄ ተቀናቃኝ ኃይል አለ ብለህ እስካመንክ ድረስ ግጭት፣ አለመግባባት፣ ንትርክ፣ ውዝግብ የፖለቲካው ምህዳር አካል ነው የሚሆኑት የልዩነት ላይ የተመሰረተ ፖለቲካ። ለዚህ በጣም ጥሩ ማሳያ ለምሳሌ ፖለቲካ ሃይማኖት ላይ መስረት ስንል ወይ የኢኮኖሚ መደብ ላይ አይመስረት ስንል ወይ ደግሞ በቀለም አናደርገው ሲባል ዓለም ላይ እነዚህ ነገሮች አይደረጉም፣ ልምምድ ውስጥ የሉም። አይደረጉ ሲባል ትልቁ ምክንያቱ ምንድን ነው? ፖለቲካ የእኩልነት ወይም የዜግነት መሰረት ላይ እስካልቆመ ድረስ እነዚህ አሁን የምንላቸው ግጭቶች መፈልፈላቸው ከዚህ ጋር ተያይዞ ደግሞ ይህን ግንጭቶች የሚያቀጣጥሉ ትርክቶች የምንላቸው በየጊዜው እየተፈጠሩ አዲስ አይነት እይታ ወይም አዲስ አይነት ፐርስፔክቲቭ እየፈጠሩ ለጸብ፣ ላለመግባባት፣ ላለመተማመን እንደሚመሩ የሚጠበቅ ነውና እኛ የዚህ ስሩ መሰረታዊው የዘውቅ ማንነት ላይ የተንጠለጠለው ፖለቲካ ይሄ ብሄር ፖለቲካ የምንለው ነው ብለን። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ምክትል ሰብሳቢ ዶክተር ራይል ባፊ ደግሞ ሀገራዊ ትርክቶቹ ከማንነት ጋር ይበልጥ እየተያያዙ እንደመጡ ጠቅሰው ይህም ለፖለቲካ ሊቃኑ ምቹ መሆኑ ለችግሩ ዳርጎናል ይላሉም። ትርክቶቻችን የስርአት ተጽዕኖ የፈጠራቸው ስለነበሩ የጋራ ነበሩ። በእኔ እይታ ሆነ በእኔ ፓርቲ እይታ ትርክቶቹ ሁሉም ጋር ተመሳሳይ ነበሩ። ግን በኋላ ላይ ችግሮች እየፈጠርን ስንሄድ ለትርክቶቹ ብሄር እየተሰጣቸው ለሊቱ ይጠቅመኛል በሚል መልኩ ፋብሪኬት ተደረጉ። በዛ ምክንያት ትርክቶቹ የተለያዩበት ዋና ፖይንት በብሄር አሰጣጥ ነው። ለትርክቶቹ በትክክል ብሄር ነው የተሰጣቸው። ስለዚህ ከዛ በኋላ ያ ብሄር እሊቶች ይኖሩታል። እሊቱ ደግሞ ህዝቡንም ለመቀስቀስ ታሪኩን ለማሳመን፣ ወደ ፈለገበትም ለመውሰድ ይጠቅመኛል ባለው መንገድ ነው የሄደው እና እነዚህ ፋብሪኬት የሆኑ ትርክቶች ቤዚካሊ መሰረት ቢኖራቸው ለዛሬ ችግር አብቅተውናል። በጉዳዩ ላይ የአሜሪካ ድምጽ ያናገራቸው የሰላም ሚኒስትር ዴኤታው አቶ ታዬ ደንዳ ከኋላ ዘመን የሚመዘዙ ናቸው ያላቸው ትርክቶች መሰረት አድርገው የሚፈጠሩ ልዩነቶች በኢትዮጵያ አሁን ለተባባሱ ግጭቶች ምክንያት እንደሆኑ ያምናሉ። ለዚህ ሀገራዊ ችግርም ሚኒስቴር መስሪያ ቤታቸው የጋራ ማንነትን ማጠናከርን እንደ መፍትሄ ወስዶ እየሰራ እንደሚገኝ አቶ ታዬ ይገልጻሉ። የኢትዮጵያ ህዝብ የጋራ ማንነት አለው የሚል መነሻ ይዘን ነው ስራ የጀመርነው። ይሄ የጋራ ማንነት በተለያየ መንገድ እንዲደበዚዝ ተደርጓል። እና ይሄ የደበዘዘው አቧራ ተራግፎለት ጎላ ብሎ መታየት አለበት። ያ ጎላ ብሎ ሲታይ ባልተገባ መንገድ ወደ ግጭት ወዳልተፈለገ አቅጣጫ የሚወስዱት ትርክቶች ይመክናሉ የሚል ነው መነሻችን። ለምሳሌ የማንጣላባቸው ዓለምም ስለ ኢትዮጵያ የሚመሰክራቸው በርካታ ኢትዮጵያ መገለጫዎች አሉ። ለምሳሌ ኢትዮጵያ የሰው ዘር መገኛ ነች። ሉሲ አለች። ይሄንን የሚቃወም የለም። ይሄ ደግሞ ትልቅ ትልቅ ጉዳይ ነው። ጎላ አይልም። የሆነ አንድ የሆነ ዘመን የተፈጠረ ኢቨንት እሱን፣ ያው ላንመልሰው፣ ታሪክን እንደገና ላንሰራው፣ በዛ ጉዳይ ላይ ስንነታረክ ይታያል። ይሄ ጎላ ማለት የሚገባው ግን ጎላ አላለም። አክሱምን ማየት እንችላለን። በጣም ድንቅ ታሪክ ነው። ላሊበላ አለ ድንቅ ታሪክ ነው። ይሄንን ንክድ የለም አድዋ ድል አምጥተናል። አሁን የሚትሪቅ አጀንዳ በተለያየ ነገር በተለያየ መንገድ የሚሆነው እንደተጠበቁ ሆኖ ግን የጋራ ነው የአባቶቻችን ነው እሱ እሱ ላይ መጉላት የሚገባውን እያጎላን እነዚህ ሲጎሉ ደግሞ ባልተገባ መንገድ የማይገባቸው በማይገባቸው ደረጃ የጎሉ ትናንሽ አጀንዳዎች በራሳቸው ይከስማሉ። የሕዝቦቻችን ወንድማማችነት ይጠናከራል። የጋራ ፍላጎታችን የጋራ አጀንዳችን ይሆናል በሚል ነው። በዚህ ደረጃ እየሰራ ነው ያለ ነው። ለግጭቶች መስፋፋት ምክንያቱን አለ የሚባሉት ትርክቶች እየገነኑ መምጣት መንግስታቸው ወቀሳ እንደሚቀርብበት ላነሳንላቸው ጥያቄ ሚኒስትር ዴኤታው አቶ ታዬ ተከታዩ ምላሽ ይሰጣሉም። አንደኛ እሱ ክስ ያው ክስ ነው። ክሱ ያው በቀረበበት አግባብ ምላሽ በዛ ልክ የሚሰጥ አካል ይኖራል። በዛ ጉዳይ በእኔ ደረጃ ግን እንደ ሰላም ሚኒስቴር በተሰጠን ኃላፊነት ሥራ እየሰራን ነው። በአማራም በኦሮሞም መካከል በናይ አረዳድ በዚህ ሰዓት የሚያስተባብራቸው እንጂ የሚያጋጫቸው አንዳች አጀንዳ አለ ብዬ አላምንም። ችግር ቢኖር በጋራ ነው፣ ሌላው ጉዳይም በጋራ ነው። በዚህ አቅጣጫ ከየትኛውም በዚህ በዚህ ጉዳይ በየትኛውም አቅጣጫ በየትኛውም አቅጣጫ በአማራና በትግራይም ሊሆን ይችላል፣ በሲዳማ በወላይታ ሊሆን ይችላል። የእያንዳንዱ ህዝብ ጥቅም በአንድነት፣ በሰላም፣ በወንድማማችነት ውስጥ ነው የሚገኘው። በእኔ አረዳድ ይሄንን የሚቃረን ማንኛውም ሰው የመንግስት ባለስልጣን ሊሆን ይችላል፣ የፓርቲ አመራር ሊሆን ይችላል ኦርተራ ተራ አክቲቪስት ሊሆን ይችላል። ከዚህ በተቃራኒ የሚመጡት ድርጊቶች ለየትኛውም ወገን የሚጠቅሙ አይደሉም። ሶ ስለዚህ በተሰጠን ኃላፊነት ያንን ኃላፊነት ለመወጣት በገባን ልክ ስራ እየሰራን ነው። ሚኒስትር ዴኤታው አያይዘውም የጋራ ማነቶችና መግባባቶችን በሀገር አቀፍ ደረጃ ለመፍጠር እንደታሰበና ይህን አስመልክቶ ሚኒስትርም መስሪያ ቤቱ ጥናቶችን በማሰራት ችግሩን ለማድረቅ የሚያስችሉ ህዝባዊ ውይይቶች በልዩ ልዩ የአገሪቱ አካባቢዎች እየተካሄዱ እንደሚገኙ ተናግረዋል። የኢዜማው ዶክተር ሙላለም ተገኘ ወርቅ በአንጻሩ ይህ የመንግስት አካሄድ ከቀደሙ አስተዳደር የተወረሰና ችግሩን ለመፍታት የማያስችል ነው ሲሉ ይተቻሉ። ከዚህ ይልቅ መጪው ሀገራዊ ምክክርን በተሻለ መልኩ በማከናወን ዘላቂ መፍትሄ ለማስገኘት መስራት እንደሚገባም ይመክራሉ። አሁን ያለውን ብልጽግና ፓርቲ ከኢህአዴግ የወረሰው በጣም በጣም ማስተካከል ያለበት እና በጣም ደስ የማይለው በጣም የከሸፈ መንገድ የካድሬዎችን እና በተለያየ የመንግስት ድጋፍ የሚያገኙ እንደ ሴፍቲ ኔት የኢኮኖሚ ተጠቃሚ የሆኑ የማህበረሰብ ክፍሎችን እየሰበሰበ ህዝብ ይወያየው የሚለው ቀልድ ብዙ የሚያራምድን አይደለም። ይሄን ስህተት በተደጋጋሚ ኢህአዲግ ሲሰራው ነበር። ለኢህአዲግ መንገድ መምጣት ደግሞ የጨለማ ዘመን እንደሆነ ተስማምተን አዲስ አይነት እውነት ላይ ጄኒን የሆነ ኮንቨርዜሽን ያስፈልጋል ብለን እየሰራ ነው እና ሀገራዊ ምክክሩ አሁን ከሚደረገው ፍጹም የተለየ መሆን አለበት። ሀገራዊ ምክክሩ ጄኒን፣ አካታች፣ ሁሉንም ማሳታፊ፣ ለእውነት ለመፍትሄ እንዲመጣ የታሰበ በስህተቶችን ከማመን የሚጀምር መሆን ይኖርበታል፣ እንጂ አሁን በየመድረኩ እየተዘጋጀ የወረዳ የክፍለ ከተማ ወይም የክልል የዞን የመንግስት ካድሬዎችን ሰብስቦ ህዝባዊ እየታጠርኩ እያለ ባነር መስቀል ብዙ ያለንበትን ውጥንቅጥ ችግር መፍትሄ ያመጣል ብለን አናስብም። የአበልና የቢፌ ወጪ ከማብዛት የተረፈ ይሄ ነው የሚባል ግብ ያመጣል ብለን አናስብም። ስለዚህ መደረግ ያለበት ምንድን ነው? ትክክለኛ ውክልና፣ አካታችነት አሳታፊነት ከንጹህ ልብና ከቅንነት ላይ በተመሰረተ መሆን ይኖርበታል ብለን ነው የምናምለው። ይሄ ማዕከላዊ መንግስት እንዲጠናከር ጠንካራ ሀገር እንዲኖረን፣ ሀገራችን ደካማ መንግስት እንዳይኖራት ኢዜማ በሚያተባብሩ ጉዳዮች ላይ ይሰራል፣ በልዩነቶች ላይ ደግሞ ልዩነቱን አስረግጦ ይሄዳል ከምንላቸው አንዱ ጉዳይ ይሄ ነው። መንግስትና ፓርቲን መለያየት ያስፈልጋል። የመንግስት ሰራተኛ የሆኑ የፓርቲ አባሎችን በመንግስት ሰዓት እንደዚህ አይነት ስራዎች ላይ እንደዚህ አይነት ህብረተሰቡ መካፈል ያለበት ቦታ ላይ ነገር ግን ፓርቲያቸውን ወክለው እየተገኙ አበል እየበሉ መንግስትና ፓርቲ ፍጹም ያለየ እንዲሁም ደግሞ ህብረተሰብ አወያየን በሚል በተለመደ ማጭበርበር የሚደረጉ እንቅስቃሴዎችን አምርን የምናወግዛቸው ናቸው። መስተካከልም አለባቸው። ጥቅምም የላቸው የውሸት ክምር ናቸው ብለን ነው የምናምነው። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ምክትል ሰብሳቢ ዶክተር ራይል ባፊም በሀገሪቱ ሰላምና መረጋጋት ለማስፈን መንግስት በግጭት ውስጥ ካሉ አካላት ጋር ሀቀኛና ግልጽ የሰላም ድርድሮችን በማድረግ ላይ ማተኮር ይኖርበታል ይላሉ። የግጭቱና የጦርነቱ ሁኔታ የእርስ በርስ መጠፋፋቱ ሁኔታ ያለምንም ቅድመ ሁኔታ መቆም አለበት። ከዛ መነጋገር መቻል አለብን። መንግስትም ከሚመለከታቸው ታጣቂዎች ጋር ያለውን ነገር መፍታት መቻል አለበት። ታጣቂዎችም ዊል እንግሊ ወደ ውይይቱ ጠረጴዛ መምጣት አለባቸው። በጦርነት የተፈታ ነገር የለም እና በውይይት እንፍታ የሁል ጊዜ ጥያቄያችን ነው። ግጭቶቹን መቆም የሚችሉት በዚህ አግባብ ነው። ከሁለቱም በኩል ኮሚትመንት ነው የጠፋው እና ይሄንን መፍታት መቻል አለብን። ሊትራሊ ደግሞ ኢኖሰንት ሰዎች ናቸው እያለቁ ያሉት እየተጎዱ ያሉት። ጦርነቱ ኤቲካል ሆኖ በታጣቂዎች መካከል የሚደረግ አይደለም፣ መሬት ላይ ባለው ህዝብ ላይ የሚደረግ ነው። ስለዚህ ሁለቱም ሳይድ ላይ ያለው የፉክክር አይነት ጉዞ አዋጭ አይደለም እንደ ሀገር እና ወደ ውይይት ተመጥቶ ካልተፈታ ውይይቱ እና ድርድሩ ደግሞ ተአማኒ መሆን መቻል አለበት። ይህንን በዋናነት ማስመር እፈልጋለሁ። ተአማኒ ካልሆነ በነበረው ትረንድ ከሄድ አሁንም የኢትዮጵያን ችግር አይፈታም። ቢያንስ ቢያንስ ቢያንስ ሁለቱም ሰላም ፈጥረው ታጣቂዎች ጦርነት አቁመው በብሔራዊ ምክክሩ ፕሮሰስ ላይ ቢሳተፉ እንደ ህዝብ ህዝባቸው ህዝባቸውን ቢያከብሩና ቢፈቱ እነሱም ደግሞ ያለውን ችግር ወደ ጠረጴዛ ቢያመጡ የተሻለ መፍትሄ ላይ እንደምንደርስ ነው የምናምለው። እንደ ፖለቲካ ፓርቲዎችም ማለት ነው። በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ በኢትዮጵያ ወቅታዊ ጉዳዩ ዙሪያ የዩናይትድ ስቴትስ መንግስት የሚከተለውን ፖሊሲ አስመልክቶ ሐሙስ ህዳር 20 2016 ዓ ም የምስክርነት ቃል አዳምጧል። በምክር ቤቱ ተገኝተው ቃላቸውን የሰጡት የአሜሪካ መንግስት የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመርና በዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት ዩስኤድ የአፍሪካ ቢሮው ምክትል ለረዳት አስተዳደር ታይለር ቤክልማን ናቸው። የምክር ቤቱ አባል የሆኑት ጃኮብስ በዚህ ወቅት እንደተናገሩትም በኢትዮጵያ ዘላቂ ሰላምን ለማስፈን ለተፈጸሙ የጦር ወንጀሎችና የሰብአዊ መብቶች ጥሰቶች ተጠያቂነትን ማዕከል ያደረገ የሽግግር ፍትህ መተግበርና ግልጽና አካታች ብሔራዊ ምክክር ያስፈልጋል ብለዋል። ለዚህም በቅርብ የተካሄደን የአርቫርድ ዩኒቨርሲቲ ጥናት ጠቅሰው ዘጠና በመቶ ኢትዮጵያውያን እውነት አፈላላጊ ፍትህና ካሳ ሳይኖር ወደፊት መሄድ እንደማይቻል ያምናሉ ሲሉም በማሳያነት አነስተዋል። የሰላም ሚኒስቴር በአገሪቱ የተስፋፉትን ግጭቶች የማስቆሚያ ሕግ ስልጣን የለውም የሚሉት ሚኒስትር ዴታው አቶ ታዬ ድንዳ በበኩላቸው ተቋማቸው ችግሮችን በዘላቂነት ለመፍታት ይቻላል ብሎ ባመነባቸው የሰላም ግንባታዎች ላይ ትኩረት አድርጎ በቀጣይ እንደሚሰራ አመልክተዋል። ለበርካቶች ግልጽ ያልሆነ ነገር አለ። እኛ እንደ ሰላም ሚኒስቴር የተሰጠን ኃላፊነት ለምሳሌ የእኔ ዘርፍ በእንደዚህ አይነት ይሄ የሀገር ግንባታ ብሔራዊ መግባባት፣ ማህበራዊ ሀብት ግንባታ፣ ሰላም ግንባታ በውይይት ከሃይማኖት ተቋማት ጋር የውስጥ ግጭት የእርስ በእርስ እዛ አካባቢ ቶለረንስ መተማመን መቀራረብ እንዲፈጠር እንደዚህ አይነት ውይይት ማድረግ እንጂ አክቲቭ ግጭት በሚኖርበት ጊዜ ያው አዋጁ የሚሰጠን ስልጣን የለም ማለት ነው። እዛ ጋር ሶ እዚህ ጋር ሰዎች አሁን ላለው ለመጣንበት ሁሉም በእኛ በኩል ያው ስራ የዘነጋን ሌላ አይነት እንደዛ አይነት የሚያዩ አሉ። እንደዛ ግን አይደለም። በእኛ በኩል ያለን አሁን የምንሰራውን ስራ ይሄንኑ ነው። ዞሮ ዞሮ ግን ያ አክቲቭ ግጭት እንደተጠበቀ ሆኖ አሁን የምንሰራው ስራ በአግባቡ ባለመሰራቱ ነው እነዚህ አይነት ነገሮች የተወለዱት ብለን እናምናለን። በኢትዮጵያ ባለፉት አምስት ዓመታት ማንነትን መሰረት አድርገው በደረሱ ግጭቶችና ጦርነቶች አያሌዎች ለሞትና መፈናቀል ተዳርገዋል። በግጭቶቹ ሕይወታቸውን ካጡ ዜጎች በተጨማሪም በአሁኑ ወቅት ከአራት ነጥብ አራት ሚሊዮን በላይ ዜጎች በአገር ውስጥ ተፈናቅለው እንደሚገኙ ዓለም አቀፉ የፍልሰት ድርጅት አይኦኤም መድረስ የቻለባቸውን አካባቢዎች መሰረት አድርጎ በቅርቡ ባወጣው ሪፖርት አስታውቋል። ለአሜሪካ ድምፅ አስማማዬ ነው ከዋሽንግተን ዲሲ። አስማማዊ የነውንና እንግዶቹን እናመሰግናለን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ በድጋሚ እንጋብዛለን። ወጣቶችን ለሰላምና ለአብሮነት ለማትጋት ያለመው መርሃ ግብር ቀጥሎ የሚቀርበው ውይይት ትኩረት ነው። አብራችሁን ቆዩ። ኢትዮጵያ ሰላምና መረጋጋት ጸንቶ ይቀጥል ዘንድ ወጣቶች ኃላፊነታቸውን እንዲወጡ ከሚሰሩ ተቋማት መካከል አንዱ የንቁ ኢትዮጵያውያን ወጣቶች ማህበር በእንግሊዝኛ የአህጽሮት መጠሪያው አይ ኢ ዋይ ኤ ነው። ማህበሩ በቅርቡ ብሩህ ወጣት ለሰላም እና ለአብሮነት በሚል መሪ ቃል መርሃ ግብር ቀርጾ ወጣቶችን ለጤናማ የሐሳብ ልውውጥ እያተጋ ይገኛል። ሀብታሙ ስዩም ከማህበሩ ዋና ኃላፊ ጋራ አጭር ቆይታ አድርጓል። አመሰግናለሁ። የእኔ ስም ልዩነት አምራት ነው የሚባለው አሁን ከረንትሊ የምመራው ድርጅት ኢንስፓይርድ ኢትዮጵያ ኒውዝ አሶሴሽን ይባላል። ወጣቶች ላይ የሚሰራ ነው። ከስሩ አምስት ፕሮግራሞችን ልድ ያደርጋል። ሆፕ ኢትዮጵያ፣ ዩዝ ኔትወርክ ኢትዮጵያ፣ ኮንሰርን ጀነሬሽን ሙቭመንት፣ አይሸር እና ያንግ ኢትዮጵያ ሊደርስ ኢኒሽቲቭ የሚባሉ ፕሮግራሞችን ልድ ያደርጋል። በስፋት ከረንት ላይ እንግዲህ በዲጂታል ኢንጌጅመንት ወጣቶችን በሰላም ዙሪያ በአብሮነት ዙሪያ በባለራዕይነት ዙሪያ የሚያነቃቁ ስራዎችን እየሰራ የሚገኝ ፒዮነር የወጣቶች የዲጂታል ምህዳር ላይ የሚንቀሳቀስ ተቋም ነው የምመራው። በእናንተ ተቋም በኩል በተለይ ወጣቶች በሰላምና በአብሮነት ረገድ ሊወጡት ስለሚገባው ሚና ለማስተማር ለማሳወቅ ስላቀደው የስልጠና መርሃ ግብር ጥቂት እንድታካፍለኝ ነው። ይህን የስልጠና መርሃ ግብር ለመጀመር ምክንያት የሆናችሁ ጉዳይ ምንድን ነው ከሚለው እንጀምር። መልካም እንግዲህ እንደሚታወቀው ሀገራችን ያለችበት ሁኔታ ለሁሉም ሰው ለሚያይም ለሚሰማም አገሪቷ ያለችበት ሁኔታ ይታወቃል እንግዲህ በዚህ ሁኔታ ላይ እንደ መድኃኒት የሰዎችን ሀሳብ እና እይታ መቅረጽ መስራት ያስፈልጋል በሚል ኢንስፓየርድ ኢትዮጵያን ሶሲሽን የተለያዩ ጽንሰ ሀሳቦችን የተለያዩ እይታዎችን እያነሳን እንወያያለን እንነጋገራለን እንደ ወጣት ወይም ወጣት የሆነ ትውልድ ላይ እንደሚሰራ አንድ ባለራይ ሰው ምን ብንሰራ፣ እንዴት ብንሰራ፣ ወጣቶቻችንን ሰላማዊ ስብዕና እንዲኖራቸው፣ ስለ ሰላም ኮንሽስ እንዲሆኑ ማድረግ እንችላለን በሚለው ላይ እየተወያየን ተቋማችን ጽንሰ ሀሳቦችን ፕሮዲስ ያደርጋል። በዛ ጽንሰ ሀሳቦች ላይ ስለ ሰላም በዚህ ካለ ደግሞ ግቡን አብሮነትን አድርገን የምንንቀሳቀስበት ሁኔታ ነው ያለው። እንግዲህ ዋናው የተነሳንበት ዓላማ የሀገራችን አሁን ያለችበት የሰላም ሁኔታ ነው። እኛ ደግሞ ግቡ ሰላም እንዲመጣ ሰላም እንዲሆን አስፈላጊ የሆኑ ትምህርቶችና እይታዎችን ዲያሎጎችን በማመቻቸት መስራት አለብን የሚለው ነው መነሻ ሀሳቡ። በዚህ ስልጠና ውስጥ ተሳታፊ እንዲሆኑ የመረጣቸዋቸው ወጣቶች በስልጠናው ቀናት ውስጥ ምን አይነት ክህሎቶች እንዲያዳብሩን የምትረዷቸው፣ የምትሰጡት ስልጠና ሂደትስ ምን ይመስላል? እንግዲህ ስልጠናችን አሳታፊ ነው አሳታፊ ነው። ወጣቶቹ ከህብረተሰቡ የሚጠብቁት አለ፣ ከመንግስት የሚጠብቁት አለ፣ ከተቋማት ከተለያዩ ከእምነት ተቋማቶች የሚጠብቁት መልካም ወይም ደግሞ ሌሎች ነገራቶች አሉ። ነገር ግን እንደ ወጣት ራሳቸው ከእነሱ ምን ይጠበቃል፣ ከኔ ምን ይጠበቃል የሚለው ነገር ላይ ሞር ኤምፈሳይዝ አውት እንዲያደርጉ የተለያዩ ኤክስፐሪመንቶችን እናሰራለን። በመሰረታዊነት ዋናው ነገር ምንድን ነው? ወጣቶች የሚፈልጉት ብዙ ዋና ነገሮች አሉ። ግን እንደ ሀገራችን አሁን ያለንበት መሰረታዊ ዋና ነገር ሁሉም እንደ ምግብ የራበው እንደ ውሃ የጠማው በጣም መሰረታዊ ነገር ሰላም እና ወደ ሰላም ለመሄድ የእያንዳንዳችን ኃላፊነት ምንድን ነው ነው እና ወጣቶች በዚህ ፕሮግራም ላይ በሚሳተፉበት ሰዓት የሌሎችን ኃላፊነት ሳይሆን የራሳቸውን ኃላፊነት በተለይም ስለ ሰላም ግንባታ ምንድን ነው የሚለውን ኤምፋሳይዘውት እንዲያደርጉ ፋሲሊቴት ነው የምናደርገው። ታይትሉን ምናልባት አይተው ከሆነ ስማርት ዩዝ ነው የሚለው ከረንትሪ ካስኬድ እያደረግን ያለነው ስልጠና ስማርት ዩዝ፣ ወደ ውስጡ አቅም የተመለከተ ማንነቱን እየተረዳ ምን እየሰራ ምን እየተከናወነ ምን እያደረገ እንዳለ ያወቀ የሱ ኮንትሪቢሽን ምን አይነት አዎንታዊ ተጽዕኖ እንደሚያበጣ ያወቀና ምን አይነት ኮንትሪቢሽን በዚህ ሰዓት ማድረግ እንዳለበት የተረዳ ወጣት ነው። ስለዚህ አዎንታዊው ወጣት ለሰላም ግንባታ ያለው ሚና በብልሃት አንጻር ሲለካ ምን ይመስላል? አቋቋሚ ምን ይመስላል? በሶሻል ሚዲያ አጠቃቀም፣ በንግግሮቼ፣ በኢንትራክሽኖቼ ለሰላም ያለኝ ፓይዲያ ምንድን ነው ወይም ደግሞ በተቃራኒው ለግጭት ያለኝ ኮንትሪቢሽን ምንድን ነው የሚለውን እንዲያዩ፣ እንዲለቁ፣ እንዲመዝኑ ወጣቶችን በተለያዩ ኤክስፐርመንቶች እንጌጅ የምናደርግበት ፕሮግራም ነው የስማርት ዩዝ ፕሮግራም ማለት ነው። ስለዚህ በ በዚህ ፕሮግራም ላይ የሚሳተፉ ወጣቶች ያው ወጣቶች ናቸው። እድሜያቸው ከ15 ዓመት እስከ 35 ዓመት ያሉ ወጣቶች ናቸው። የሚሳተፉበት ምህዳር ሁለት አይነት ነው። አንደኛው ዲጂታል ምህዳር ነው። ሁለተኛው ደግሞ ፊዚክሊ በየክልሉ እየሄድን የምናሰለጥንበት ሁኔታ ነው ያለው የምናሳትፉበት ሁኔታ ነው ያለው ማለት ነው እና እስካሁን ሰፊ እንቅስቃሴ አድርገናል። ብዙ ወጣቶችን በዚህ ፕሮግራም ላይ ተሳትፈዋል። በጣም ብዙዎቹ ደግሞ የቱ ጋር እንደቆሙ በምን አይነት አቲቱድ ውስጥ እንዳሉ የተረዱበትና ማሻሻያ ሀሳቦችን ለራሳቸው ያመጡበት ሁኔታ ነው ያለው። ሀብታም ልዩነህ እንግዲህ ብዙ ጊዜ የሀገር ጉዳይ ለትልልቅ ሰዎች የሚሰጥ እንደሆነ ደጋግሞ የሚናገሩ ሰዎች አሉ። ስለ ሰላምም ስናወራ ወጣቶችን በሰላም ጉዳይ ማወያየታችን ማሳተፋችን ፋይዳው ምንድን ነው? የሚወሰኑት ውሳኔዎች ውስጥ ያላቸው ቦታ ያን ያህል ሆን በሚወሳበት በአሁኑ ሰዓት ወጣቶች ላይ አተኩሮ ግን በሰላምና በአንድነት ዙሪያ መነጋገሩ ያለው ፋይዳ ምንድን ነው ብለው የሚጠይቁ አሉ። በጣም ትክክል ነ የሰላምን ጉዳይ ለመወያየት እድሜ፣ ሶታ፣ ብሔር፣ ሃይማኖት የሚለየው አይደለም። እውነት ነው። ፖሊሲ እና ደግሞ ስልጣን እና ሀይል በተለያዩ ሰዎች እጅ ሊሆን ይችላል። ግን ወጣቱ ወይ መጠቀሚያ ወይ ኢንስትሩመንት ነው፣ ወይ ደግሞ የጉዳዩ አስፈጻሚ ወይም ጉዳዩ የሚፈጸምበት ማንነት ነው። ወጣቱ ኃይል ማለት ነው። እንደምታውቀው ኢትዮጵያ አሁን ያለችበት በፖፑሌሽን ነምበር ከፍተኛ ቁጥር አላት። በዚህ ወደ ሰባ ፐርሰንትን የሚይዘው እድሜያቸው ከ 14 እስከ 35 ዓመት ያሉ ወጣቶች ናቸው። ስለዚህ እነዚህ ወጣቶች የፖፕሌሽኑ ማጆሪቲ ናቸው ማለት ነው። እነዚህ ወጣቶች ስለ ሰላም በመውግዜት አይደለም መወያየት አለባቸው። ፍርዛት ማለት ሰላም የሚባለው ጉዳይ እንደሌላ ስራ ሰዎች ስለኛ የሚወያዩት የሚነጋገሩበት ጉዳይ አይደለም። እያንዳንዱ ሰው የራሱን አትሪቢሽን ወይም ኮንትሪቢሽን የሚለካበትና የሚመዝንበት የሚወያይበት ጽንሰ ሀሳብ ነው ሰላም። ሰላም ከላይ ወደታች የሚመጣ አይደለም። ሰዎች የሚረሱት ይህን ነው። ሰላም የመንግስት ኃላፊነት ብቻ አይደለም። የሕዝብ ኃላፊነት ነው። የግለሰቦችም የወጣቶችም ኃላፊነት ነው። እንደውም የኅብረተሰብ ኃላፊነት ነው። ሰላም ጸጥታ ነው የመንግስት ኃላፊነት ብለን እናምናለን። ጸጥታን ማስፈን መንግስት በሚይዝበት ሁኔታ፣ ወጣቶች ደግሞ ህብረተሰብ ደግሞ የሰላም ጉዳይ ላይ እንጌጅ ማድረግ አለባቸው። ያ የሰላም ጽንሰ ሀሳብን ከታች ወደ ላይ እንጂ ከላይ ወደ ታች ብቻ ማሰብ አለብን ብዬ አላም ነው። ነገር ግን ሰዎች የራሳቸው አቲዩድ የየራሳቸው ምልከታ በዚህ ጉዳይ ላይ ይኖራል። እሱን አሁን መከራከር አንችልም። እንደ ኢንስፓየርድ ኢትዮጵያ ኔዝ አሶሲሽን የሰላም ጉዳይ የግለሰቦች ሀሳብ ነው። የግለሰቦች እይታ ነው የግለሰቦች ፍላጎት ነው። የግለሰቦች ኮንትሪቢሽን አለበት። ሰላማዊው ግለሰብ የሰላማዊቷ ሀገር ግብአት ነው። ሰላማዊቷ ሀገር የሰላማዊው ግለሰቦች ውጤት ናት። ስለዚህ አንድ ሰው ሰላም የለውም ማለት አገር ትረበሻለች፣ ትታወካለች። ስለዚህ ሰላምን ከክራውድ አንጀምረውም ከግለሰብ ጀምረን መስራት የምንችልበት ጽንሰ ሀሳብ ነው እና እያንዳንዳችን ስለ ሰላም ያለንን ግንዛቤና እይታ በእውቀት አንፃር፣ በማስተዋል አንጻር መለካትና መመዘን ያስፈልጋል ብሎ ያምናል የእኛ ድርጅት ሰው ፋይዳው ምንድን ነው ሲባል ስለ ሰላም ብዙ ሰዎች እውቀት አላቸው። ማስተዋል ግን የላቸው ከግለሰብ ጀምሮ ማለት ነው። እዚህ ሰዎች ስለ ሰላም እውቀት ብቻ ሳይሆን የሚያስፈልጋቸው አንደርስታንዲንግ ነው ወይም ማስተዋል የሚባለው ጉዳይ ነው የሚያስፈልጋቸው እና መወያየት፣ መማር፣ መነጋገር፣ መለካት፣ እንደውም አልፎ እኔ ራሴ ሲጀምር ስለምናገረው፣ ስለምጽፈው፣ ስለማደርገው ተግባር ሰላማዊ ሰብዕና አለኝ የሚለው መሰረታዊ ጉዳይ ነው። ሰው ሰላም ከጸጥታ ይለያል። ጸጥታ የመንግስት ኃላፊነት ነው። ሰላምን በእርግጥ የመንግስት ኃላፊነት ሊሆን ይችላል፣ ግን እንደ ግለሰብ ሰላማዊ ስብዕና መያዝ የኔ ኃላፊነት ነው። ለሰላም ኮንትሪቢዩት ማድረግ የኔ ኃላፊነት ነው። ወጣቶች ሰላም ከውስጥ የጀመረ ከሰው ጋር ኢንተራክት የሚያደርጉት ስብዕና ሆኖ መታየት አለበት ብለን ነው የምናምነው። ከዚህም የተነሳ አንድ ሰላማዊ ግለሰብ ፕሮዲስ ካደረግን ለሰላማዊቷ ሀገር አንድ ኮንትሪቢሽን አለን ማለት ነው። በጣም ብዙ ሰዎች ከረንት ላይ እስኪከብድ ድረስ በሰላም ጉዳይ ዴፊኒሽኑን በማጣት አቲቱዱን በማጣት ምልከታውን በማጣት በጣም ሰፈር ያደርጋሉ። ስለ ሰላም ኤክስፔክቴሽናቸው ከውጭ ነው። ከውስጥ የሚጀምረውን ሰላም ኤክሰርሳይዝ ማድረግ አለብን ብለን እናምናለን። ለዛም ደግሞ እንወያያለን፣ እንነጋገራለን ማለት ነው። አሁን ስልጠና እየሰጣችሁ ያላችሁት ከሞላ ጎደል በከተሞች ነው። አዲስ አበባ ከተማ ላይ ስልጠና እንደሰጣችሁ አውቃለሁ። ሌሎች ከተማዎችን ላይ እቅድ እንዳላችሁ ሰምቻለሁ። እነዚህ ቦታዎች ከሞላ ጎደል መቼም ሰላምና መረጋጋት ያለባቸው ከተሞች ናቸው በእጅ አዙር ተጎጂዎች ወይም ደግሞ ጫናው የለባቸው ማለት አይደለም። በአሁኑ ሰዓት ግን በተለያዩ የኢትዮጵያ ጥጎች ውስጥ ግጭቶች፣ አለመረጋጋቶች አሉ። የእናንተን መስሪያ አይነት ስልጠናዎች ለእነዛ ሰዎች በእጅጉ የሚያስፈልግበት ሰዓት ይመስለኛል። እነሱን ለመድረስ ምን እያደረጋችሁ ትገኛላችሁ? እንግዲህ ሰላምን ለመስራት በምናደርገው ሂደት ጸጥታ በሌለባቸው ቦታዎች ላይ ሄደን መስራት አንችልም። ነገር ግን የእኛ ድርጅት ይህንን ፕሮግራም ከረንት ለምሳሌ አርባ ምንጭ ላይ ሰርተናል፣ ወደ ሰመራም አካባቢ ሄደን ነበረ፣ ደሴም አካባቢ ሄደን ሰርተናል፣ ጎንደርና ባህር ዳርም ይህን ጉዳይ ስልጠናዎችን ሰርተናል፣ ሀዋሳ ከተማ ላይ ሰርተናል እና ሌሎችም ቦታዎች ላይ በተወካ ተጠቃዮቻችን ይህን ስልጠና ለመስጠት ችለናል። እውነት ነው ይሄ ስልጠና በአካል መሰልጠን የማይችሉ ሰዎች ኦንላይን ምህዳሩ ላይ ያገኙታል። አንተም እንግዲህ እንደምትከታተለው የእኛ ፕሮግራም አንደኛው ፕሮግራማችን ዩዝ ኔትወርክ ኢትዮጵያ የሚባል የቴሌግራም ግሩፕ አለን በቁጥር ከአርባ ሺህ በላይ ያሉ ሜምበር ያሉበት ናቸው። እዛ ፕሮግራም ላይ የምናሰላጠናቸውን ስልጠናዎች በሪፖርት መልክ፣ በኮንተንት መልክ፣ በኦዲዮ መልክ፣ በቪዲዮ መልክ እንለቃለን። እንዲሁም ፌስቡክ ላይም እንለቃለን፣ ዩቲውብ ላይም እንለቃለን። ወጣቶቹ እዛ ላይ ማግኘት ይችላሉ። ፈርዛር ሞርግን በቴሌግራም ኢዚሊ ፕሮግራሞቻችን መሳተፍ የሚችሉበትን አሳታፊ የሆነ ምህዳር አዘጋጅተናል ማለት ነው። ወደፊት እንደምንመኘው ደጋግመንም እንደምንሰራው በሀገራችን ላይ ጸጥታው ምቶ የሰላም ፍላጎቱ ሰፍ ነው። በሰላም ጉዳይ ላይ በእውቀት አንጻር፣ በማስተዋል አንጻር የምንወያይበትን የምንነጋገርበትን፣ የፈለግነውን ሰላም እውን የምናደርግበትን አሳታፊ አቲትዩድ ለመገንባት አሁን የጀመርነው ጥቂት፣ በጣም ጥቂት አቲትዩድ ወደፊት ተጠናቅሮ ከቀጠለ ለውጥ ሊያመጣ ይችላል ብለን እናስባለን። ሀብታሙ እጅግ በጣም አመሰግናለሁ። ልዩነት አምራት ለኢንስፓየርድ ኢትዮጵያን ዩዝ አሶሴሽን ወይም ደግሞ የንቁ ኢትዮጵያውያን ወጣቶች ማህበር በሚለው ልተርጉመው በመስራችን ኃላፊነት ስላጋራህን ሀሳብ ሁሉ በእጅጉ አመሰግናለሁ። ያሰባችሁት እንዲሳካ እመኛለሁ። አመሰግናለሁ። ሀብታሙ ስዩምንና እንግዳውን እናመሰግናለን። የቅዳሜ ምሽት ፕሮግራማችንን አጋምሰናል። በመቀጠል በየሳምንቱ ቅዳሜ በእንግዱ ወልዴ የሚዘጋጀው መዝናኛችሁ የሙዚቃ ቃና ይቀርባል። መልካም ቆይታ። ጤና ስጥልኝ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያቸው የማመሸው እንግዲ ወልድ ነኝ። እትቱ በረደኝ በቀን በፀሐይ ናፍቆትሽ ክረምቱን ይዞት ገባወይ ስፍስፍ አልኩኝ በአንቺ ሰውነቴም ካደኝ በልብ ያለ ነገር በሰዋፍ ላይ ይዳኝ። ለዛሬ የሙዚቃ ቃና የመጀመሪያ ምርጫ ነው ዳዊት ጽጌ። ይቀጥላል። ሰሜናዊ ጽጌና መስግን ወደ አንድ በባስተን የሚኖር ወዳጄ ምርጫ እንሄዳለን። ፒያኖማን የመጀመሪያውን አልበም ሲያወጣ የሙዚቃ ኩባንያው በፈጠረው ስህተት ምክንያት ስኬታማ ያልነበረው ቢሊ ጆል በብስጭት ኩባንያው የሚገኝበትንና የትውልድ ስፍራውን ኒውዮርክ ለቆ ወደ ካሊፎርኒያ ይሄዳል። በዛም በአንድ ቡና ቤት ፒያኖ በመጫወት ለተወሰነ ጊዜያት አሳልፏል። ሚስቱም በቡና ቤቱ ልዩ ክፍል አስተናጋጅ ነበረች። ዲሊ ጆል በቡና ቤቱ ቆይታው የዘወትር ደንበኞቹንና በስፍራው የሚሰሩትን ሰዎች ሁኔታ በመታዘብ ፒያኖ ማን ብሎ ለሰየመው ለዚህ ተወዳጅ ዘፈን ግጥም ጻፈ። joke or to light up your smoke but there's some place that he'd rather be በሙዚቃው የሚጠቀሱት ገጸ ባህሪያት በወቅቱ ቢል በሠራበት ቡና ቤት በሚመጡ ደንበኞችና ሠራተኞች እውነተኛ ታሪክ ላይ የተመሠረቱ ናቸው። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት አብሬያችሁ የምቆየው እንግዲህ ሁሌ ነኝ። በቅድሚያ ጋያና እንግሊዛዊው ሳይ ግራንት ተጫወተው ከዛም እነ ኒና ስሞንን ጨምሮ ሌሎችም ዝነኛ ዘፋኞች ተጫውተውታል። የምገብዛችው ካናዳዊው ማይክል ቡብሎ የተጫወተውን ነው ፊሊንግ ግድ And I'm feeling good. I'm feeling good. Fish in the sea, you know how I feel. River running free, you know how. Blossom on a tree, you know how I feel It's a new dawn, it's a new day, it's a new life for me and I'm feeling good Dragonfly out in the sun, you know what I mean, don't you know? Butterflies all having fun, you know what I mean Sleep in peace when day is done, that's what I mean And the soul world is a new world ፊሊንግ ጉድ እንደ ስሙ የጥሩ ስሜት ዜማ ነው። አዲስ ንጋት፣ አዲስ ቀን፣ አዲስ ሕይወት እናም ጥሩ ስሜት አለኝ እያለ ነበር ካናዳዊው ማይክል ቡብሌ። በተለይ ቆየት ያሉ ተወዳጅ ዘፈኖችን እንደገና ነፍስ ዘርቶ በመዝፈን ይታወቃል። ከምቅልፌ ቀስቅሰ አልወድም የማኪ ኬቢ ድንቅ ሥራ ነው። ዜማ ብስራት ሱራፌል፣ ግጥም ኢዩኤል ብርሃኑ እንኳን ላካፍልህ ለእኔም አልበቃኸኝ ከምጥልፌ ቀስቅሰ

I'm cool. the yeah. Yeah. Yeah. Yeah. Yeah. Yeah. አኪ ኬቢ የነበረች አድማጮች ሂፕስ ዶንት ላይ የኮሎምቢያዊቷ ሻኪራ አንድ ቁጥር ተወዳጅ ዘፈን ነው። በዋይክለፍ ዣን ታጅባ ያቀነቀነችው ልንጋብዛችው Hey girl, I can see your body moving. And it's driving me crazy. And I didn't have the slightest idea until I saw you. So sexy, amen. fantasy, a refugee. Let me back with the fugies from a third world country. I'll go back like when pop carried crates for Humpty Humpty. We need a whole club dizzy. Why the CIA? Why the CIA? I'm guilty, it's a musical transaction. No more do we snap rope. Refugees run the seas cause we on our own boat. I'm on tonight, my hips don't and I'm starting to feel you, boy. And when that's low, real slow, baby, like this is perfect. ሂፕስ ዶንት ላይ ሻኪራ እና ዋይክለፍ ዣን ነበሩ። ግሩም ዳንስም የሚያሳዩበት ሙዚቃ ነው። ትዝታና ፍቅር አያረጅም ይላል ሚኒሊኮስ ናቸው። የዛሬ ምሽት የሙዚቃ ቃና የመጨረሻ ምርጫ ያደርገዋለሁ። አብራችሁን ስላመሻችሁ አመሰግናለሁ። ሳምንት እንደማገኛችሁ ተስፋ አድርጋለሁ። እስከዛው መልካም ሳምንት፣ ሰላም። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ነገ እሁድ በሶስት ሰዓት መልሰን እስከምንገናኝ ያስተናገድኳችሁ ቆንጅ ይታየነኝ በደህና አደሩ።